It's of there ዩኤስኤአይዲ ማንኛውም የሰብአዊ እርዳታ ስርቆት ያለውን በተመለከተ የሚነሳ ጉዳይ በቁም ነገር እንደሚመለከትና የሚቀርቡ ክሶችንም እንደሚመረምር አስታወቀ። የድርጅቱ የኢትዮጵያ ቢሮ በትዊተር ገጹ ባስተላለፈው በዚህ መልእክት ከሲቪል ኢትዮጵያውያን በታጠቁ ኃይሎች የሚፈጸም የሰብአዊ እርዳታ ስርቆት ያለውን እንደሚያወግዝ አስታውቋል። በሌላ ተያያዥ ዜና የህወሓት ቃል አቀባይ አቶ ጌታቸው ረዳ ዛሬ ባጉሜ ሁለት በትዊተር ገጻቸው ባቀረቡት ክስ የኤርትራ ሰራዊት በተለያዩ ግንባሮች ጥቃት እየፈጸመ እንደሚገኝና የአዲግራት ከተማ ዳርቻዎችን እየደበደበ ውሏል ሲሉ ወንጅለዋል። ይህን በክስ በተመለከተ ከኤርትራ መንግስት በኩል እስካሁን የተሰጠ ቀጥተኛ ምላሽ የለም። ይሁንና የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኤርትራ የስርዓት ለውጥ የማምጣት እቅድ አለው ሲሉ ህወሓትን ከሰዋል። ከተቀሰቀሰ ሁለት ሳምንት ያስቆጠረው የሰሜን ኢትዮጵያ ጦርነት እንዲቆምና የሰላም ጥረቶች እንዲቀጥሉ በመጣር ላይ የምትገኘው ዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑካን ወደ ኢትዮጵያ ከላከች ቀናት ቢቆጠሩም ስለ ኢትዮጵያ ጉብኝታቸው እስካሁን የተሰጠ ዝርዝር የለም። ኬኔዲ ተከታዩን አሰናድተዋል። የሰብአዊ እርዳታ ስርቆትን በተመለከተ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ኢትዮጵያ ዛሬ በትዊተር ገጹ ባሰፈረው ጽሑፍ ዩኤስአይዲ ማንኛውንም የሰብአዊ እርዳታ ስርቆት በተመለከተ የሚነሳ ጉዳይ በቁም ነገር ይወስዳል፣ የሚቀርቡ ክሶችንም ይመረምራል ብሏል። ኢትዮጵያውያን ሲቪሎች ህይወታቸውን ለማቆየት የሚፈልጉትን የሰብአዊ አቅርቦት ከአፋቸው በመቀማት በታጠቁ ተዋናዮች እጅ የማስገባት ተግባርን እናወግዛለን ሲልም ድርጅቱ አስታውቋል። ህወሀት ለትግራይ ክልል ህዝብ የሚቀርበውን የሰብአዊ እርዳታ ለታጣቂዎቹ ይጠቀማል በሚል በተደጋጋሚ ክስ የሚያቀርበው የኢትዮጵያ መንግስት አሁን እየተካሄደ ባለው ጦርነትም ህወሀት መሰል ተግባራት በመፈጸም ላይ እንደሚገኝ በቅርቡ ባወጣው መግለጫ መክሰሱ ይታወቃል። የመንግስት ኮሚኒኬሽን አገልግሎት ነሐሴ 26 ባወጣው መግለጫ ህወሀት ዳግም ጀምሮታል ላለው ጦርነት ወደ ትግራይ የሚገባውን እርዳታ በመጠቀም ላይ መሆኑን አመልክቷል። የመንግስት ኮሚኒኬሽን በመግለጫው ህወሀት ወደ ትግራይ የሚላከውን እርዳታ ለተቸገረው ህዝብ እንዳይደርስ በተቃራኒው እርዳታው ለጦርነት እንዲውል እያደረገ በመሆኑ መንግስት እርዳታው ለተረጂው ህዝብ እንዲደርስና ትግራይ ውስጥ ምቹ ሁኔታ በመፍጠር ህዝቡን ከችግር የመከላከል ግዴታ አለበት ብሏል። የፌዴራል መከላከያ ሰራዊትም ሰሞኑን በፌስቡክ ገጹ በሚያወጣቸው መረጃዎች በአሁኑ ጦርነት ሰበርኳቸው ባላቸው የህወሀት ምሽጎች ውስጥ የተገኘ ያለውንና የዩኤስአይዲ አርማ ያለበትን የእርዳታ ምግብ የሚያሳዩ ፎቶግራፎችን ለጥፏል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴንም ህወሀትን በእርዳታ ስርቆት በመክሰስ እነዚህን የመከላከያ ሰራዊት ፎቶግራፎች በትዊተር ገጻቸው አጋርተዋል። አምባሳደሩ በዚህ ትዊታቸው ህወሀት የእርዳታ ድርጅቶችን በመዝረፍ መወገዙ የሚታወቅ ነው ብለዋል። ዩኤስአይዲ ኢትዮጵያ ግን የእርዳታ ስርቆትን በማውገዝ በትዊተሩ ባጋራው ጽሁፍ በፌዴራል መከላከያ ሰራዊት ስለወጡ ፎቶግራፎች ያለው ነገር የለም። ለትግራይ ህዝብ የሚቀርበውን የእርዳታ ምግብ ለታጣቂዎቹ ይጠቀማል በሚል በኢትዮጵያ መንግስት ለቀረቡበት ውንጀላዎች እስካሁን ያለውን ከህወሀት ወገን እየተሰጠ ቀጥተኛ ምላሽ የለም። ይሁን እንጂ ህወሀት ከዚህ ቀደም የቀረቡበትን መሰሉ ውንጀላዎች ማስተባበሉ ይታወቃል። በሌላ ተያያዥ ዜና ዳግም ከተቀሰቀሰ አስራ አምስተኛ ቀኑን የያዘው የሰሜን ኢትዮጵያ ጦርነት ምን ደረጃ ላይ እንደደረሰ ከህወሀትም ሆነ ከፌዴራል መንግስት ወገን በዝርዝር የተባለ ነገር የለም። የህወሀት ቃል አቀባይ አቶ ጌታቸው ረዳ ዛሬ ጳጉሜ ሁለት በትዊተር ገጻቸው ባቀረቡት ክስ የኤርትራ ሰራዊት በተለያዩ ግንባሮች ጥቃት እየፈጸመ እንደሚገኝ ገልጸዋል። አቶ ጌታቸው እንዳሉት የኤርትራ ጦር በራማ፣ ጾረና፣ ዛላንበሳ ና ዳሎል ግንባሮች ጥቃት እየፈጸመ ነው። በተጨማሪም ከአዲግራት ከተማ ወጣ ያሉ አካባቢዎችን ቀኑን ሙሉ እየደበደበ ነው ያሉት አቶ ጌታቸውም የትግራይ ኃይሎች በምዕራብ ግንባር ከኤርትራና ከኢትዮጵያ ጦር ጋር እየተፋለሙ ሁለት ሳምንታትን እንዳሳለፉም ገልጸዋል። ለአቶ ጌታቸው ክስ እስካሁን ከኤርትራ በኩል ቀጥተኛ ምላሽ አልተሰጠም። ሆኖም የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤርትራ የስርዓት ለውጥ የማምጣት እቅድ አለው በማለት ህውሀትን ከስ ሰዋል አቶ የማነ ነሐሴ 13 2014 ዓ ም ከህወሀት ሾልኮ የወጣ ባሉት ሚስጢራዊ ሰነድ ላይ ህወሀት ዋና ዓላማው የፌዴራል መንግስትን በወታደራዊ መንገድ ከስልጣን ማውረድ እንደሆነ በአጽንኦት ገልጿል ካሉ በኋላ የማተራመስ አጀንዳው በኤርትራም የስርዓት ለውጥ ማምጣትን ያጠቃልላል በማለት አክለዋል። ለዚህ ዓላማውም ከውጊያ በተጨማሪ የኢኮኖሚ አሻጥር እንዲሁም እንደ አልሸባብና ና ሸኔ ያሉ ቡድኖችን እንደሚጠቀምም ነው አቶ የማነ የገለጹት። ህወሀት በሰላም ድርድር ጉዳይ የተሰማራው ለይስሙላ እና ለወታደራዊ ዝግጅት ጊዜ ለመግዛት መሆኑንም በዚሁ ሾልኮ የወጣ ባሉት ሰነድ ላይ ማስፈሩን አቶ የማነ አመልክተዋል። ይህንኑ ሰነድ በመጥቀስ በኢትዮጵያ የሚገኙ የአገር ውስጥ መገናኛ ብዙኃንም ባለፉት ጥቂት ቀናት መሰሉን ጀላዎችን አስተጋብተዋል። የህወሀት ቃል አቀባይ ጌታቸው ረዳ ሰሞኑን በሰጡት መግለጫ ወጣ የተባለው ሰነድ የድርጅታቸው እንዳልሆነ በመግለጽ አስተባብለዋል። በኢትዮጵያ መንግስት በኩል እየተካሄደ ካለው ጦርነት ጋር በተያያዘ ይፋዊ መግለጫ ከተሰጠ አንድ ሳምንት ሆኗል። ጠቅላይ ሚኒስትር አብይ አህመድ ደግሞ ጦርነቱ ዳግም ከተቀሰቀሰ በኋላ እስካሁን ስለ ጦርነቱ በይፋ ያሉት ነገር የለም። ይህ በእንዲህ እንዳለ ጦርነቱ እንዲቆምና የሰላም ጥረቶች እንዲቀጥሉ የምታደርገውን ዲፕሎማሲያዊ ጥረት የቀጠለችው ዩናይትድ ስቴትስ ይህን ጥረቷን ለማጠናከር የአፍሪካ ቀንድ ልዩ ልዑኳን ወደ ኢትዮጵያ መላኳን ካሳወቀች ቀናት ተቆጥረዋል። ይሁን እንጂ ስለ ልዩ ልዑኩ ማይክ ሐመር የኢትዮጵያ ቆይታ እስካሁን ከኢትዮጵያ መንግስትም ይሁን ከዩናይትድ ስቴትስ ወገን እየወጣ ምንም አይነት መረጃ ባለመኖሩ ስለ ጉብኝታቸው በዝርዝር የታወቀ ነገር ነገር የለም። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ወደ ኢትዮጵያ መምጣትና ያከናወኑትን ተግባራት በተመለከተ አስተያየት እንዲሰጡን ቪኦኤ ለህወሀትና የኢትዮጵያ መንግስት ጥያቄ አቅርቦ ከሁለቱም አካላት ምላሽ አላገኘም። ነገር ግን ማይክ ሐመር ትናንት ማክሰኞ ኢትዮጵያ እንደነበሩ የዘገበው የፈረንሳዊ የዜና ወኪል ኤኤፍፒ ልዩ ልዑኩ ከተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ሃና ሴሯ ቴቴ ጋር ከመገናኘታቸው ውጭ ዝርዝር መረጃ አለማግኘቱን አመልክቷል። የሰላም ጥረቶች እስከ ሁን ፍሬ ባያፈሩም ዩናይትድ ስቴትስ ኤርትራ ወደ ግጭቱ መግባቷን፣ ህወሓት ከክልል ውጭ የሚፈጽመው ጥቃትና የኢትዮጵያ መንግስት በትግራይ ክልል የሚፈጽመውን የአየር ጥቃት ጠቅሳ ማውገዟና ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቋ የሚታወቅ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ